በመተማ ወረዳ አንዲት ሱዳናዊትን ጨምሮ ሶስት ሰዎች በታጣቂዎች ተገደሉ፣ የሚለው ለምሽቱ ለአብይ ርዕስ ዘገባችን የመረጥነው ነው። በምዕራብ ጎንደር ዞን ባለፈው ሳምንት እሁድ ታጣቂዎች በከፈቱት ተኩስ አንዲት ሱዳናዊትን ስደተኛ ጨምሮ ሁለት ኢትዮጵያውያን መገደላቸውን የመተማ ወረዳ አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ ደሳለኝ ሞገስ ግድያው የተፈጸመው ከምዕራብ ጎንደር ዞን ዋና ከተማ ገንደ ውኃ ወደ ነጋዴ ባህር ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ በተከፈተ ተኩስ እንደሆነ ለአሜሪካ ድምፅ ተናግረዋል። የግድያ ድርጊቱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎትም አረጋግጧል። ገብረ ሚካኤል ገብረመድን ዝርዝሩን ይዘዋል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ባለፈው ሳምንት እሁድ ሰኔ 9 ቀን 2016 ዓ.ም ከዞን ዋና ከተማ ገንደ ውኃ ወደ ነጋዴ ባህር ተሳፋሪዎችን ጭኖ ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ ታጣቂዎች በከፈቱት ተኩስ የሰው ህይወት ማለፉን የወረዳው አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምፅ ተናግረዋል። በወቅቱ ይህ ወንጀል እንደተፈጸመ የእኛ የጸጥታ ኃይል ደርሷል። ቁስለኞችንም አንስተናል። ያው የሞቱትንም በክብር ነው ያመጣ ነው። ሁለት ኢትዮጵያውያንና አንዷ ሱዳናዊ ነው የሞተችው። ያው ደብድበው ነው ዝም ብለው የሄዱ። አግተው ለመውሰድ ፈልገው ነበር። የኛ የፀጥታ ኃይልም ስለደረሰ ለማስጣል ሞክሯል። ዞሮ ዞሮ ግን ይህ አይነት ነገር አልፎ አልፎ እንዲ አይነት ነገር ይከሰታል። እዚ አካባቢ ይህ ሲከሰት ግን በቅርብ ርቀት ያለው የአካባቢው ማህበረሰብ ከእነዚህ አጋች ቡድን ጋር በጣም ትንቅንቅ ውስጥ ነው ገብቶ እያስጣለ ያለው። በአካባቢው አንዳንዴ የሰዎች እገታ እንደሚፈጸም የጠቀሱት አቶ ደሳለኝ ባለፈው እሁድ በመተማ ወረዳ ከመቃ ቀበሌ በቅርብ ርቀት ላይ ጥቃት ያደረሱትም ተመሳሳይ ተግባር ለመፈጸም ያቀዱ አጋቾች እንደነበሩ ተናግረዋል። በአጋጣሚ በመኪናው ውስጥ ከነበረ ታጣቂ ጋርም የተኩስ ልውውጥ መደረጉን አውስተዋል። በጥቃቱ አንዲት ሱዳናዊት ስደተኛን ጨምሮ ሁለት ኢትዮጵያውያን መገደላቸውን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አረጋግጧል። በአገልግሎቱ የኩመር የአውላላና የዓለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ጉዳዩን በተመለከተ ይህን ብለዋል። ማንነታቸው ያልታወቁ ሽፍታዎች በከፈቱት ተኩስ የሱዳን ዜግነት ያላት ሴት ሞተዋል። የተወሰኑ ወደ የአካባቢ ማህበረሰብ ሁለት ሶስት አካባቢ ቆስለዋል። እንደዚሁም ስደተኛው የቆሰለ አለ። በዚህ መካከል የሆነው ነገር ያው እንግዲህ ስደተኞችን ታርጌት ያደረገ አይደለም በጥቃቱ ከተገደሉት መካከል የሆነችው ሱዳናዊት ስደተኛ የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው ከኩመር መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር አድርገዋል ከተባሉት ስደተኞች ጋር ትኖር እንደነበር መሐመድ ሐሚድ የተባሉ ሱዳናዊ ስደተኛ ለአሜሪካ ድምፅ ተናግረዋል። ባለሱዳር ናት። ሁለት ልጅ አላት። ሁለት ሴት ማለት ሁለት ትንሽ ልጆች አላት። እድሜዋ ደግሞ ሀያ ዘጠኝ ዓመት ነው። አዲል አህመድ ኢስማኤል ትባላል። ከዚህ ወደ እንትን ሄዳ ነበር። ሸሂዴ መድኃኒት ምናምን አላ የምትወስደው እሷ እዚህ አይገኝም፣ ኮመር እና እንትን አውላ ላይ አይገኝም መድኃኒቱ። ከዛ ደግሞ ከሸሂዴ አመጠዋለው ምናምን ብላ ነው የሄደች። እንደገና ደግሞ ለልጆቿ ሁለት ህጻን ልጅ ነበራት ሴቶች። ልብስ ምናምን ይዛ ከሸሂዴ ኢድ ስለነበር ከሸሂዴ ልብስ ይዛ መጣለች። አጋጣሚ አባዱላ ተክላንበት መንገድ ላይ የሆነ ስጣቂዎች በጥይት ምናምን መቱ። በትላንትና ወዲህ ደግሞ ኮመር ላይ ተቀበለች ማለት ነው። መሐመድ ሐሚድ አክለውም ጥቃቱ በእኛ በሱዳን ስደተኞች ላይ ያነጣጠረ አልነበረም። የአካባቢው ማህበረሰብ ሁሌም በችግራችን ጊዜ ይደርስልናል ብለዋል። እዛ ከተማ አውላላ ያሉ ሕዝብ በጣም በጣም በጣም ጥሩ ሰዎች ናቸው። በጣም ነው የሚተባበሩን። የሆነ ነገር ከተቸገነ ወደ እሱ መሮጥ ነው። ውሃ እንኳን ብንፈልግ ከነሱ ግማሽ በግማሽ ተከፋፍለን ነው የምንኖረው። ስለዚህ በጣም ነው መመስገን አለብኝ ልነሱ ማለት ነው። በአማራ ክልል ምዕራብ ጎንደር ዞን በሚገኙት የኩመርና አውላላ መጠለያ ጣቢያዎች በአብዛኛው ሱዳናውያን የሆኑ ስምንት ሺህ ስደተኞች እንዳሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር አስታውቋል። ከእነዚህም ውስጥ ወደ አንድ ሺህ የሚሆኑት የተለያዩ ችግሮች ገጥመውናል ብለው ከመጠለያ ጣቢያዎቹ በመውጣት ኑሮአቸውን በጎዳና ዳር እንዳደረጉም ተቋሙ ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሰራ መሆኑን ከዚህ ቀደም ማስታወቁ ይታወሳል። ለጥቃቱ ኃላፊነቱን የወሰደ አካል የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ